ከማህበረሰብ ለማህበረሰብ ሰላም የኢትዮጵያን አዲስ ዓመት እንቁጣጣሽ ለሚያከብሩ ሁሉ የሞቀ ሰላምታዬን አቀርባለሁ። የአውስትሬልያ ንቁና በማደግ ላይ ያለው የኢትዮጵያውያን ማኅበረሰብ የበለጸገ ታሪክ ቋንቋና ባህልን ወደ አገራችን አምጥተዋል። በምድር ላይ በእጅጉ ስኬታማ መድብለ ባህላዊት በሆነችው አገር የዘንድሮን የኢትዮጵያ አዲስ ዓመት የምናከብረውም እኒህ ስጦታዎች ለአውስትሬልያ ያበረከቱትን አስተዋጽኦን ይዘን ነው። ባለፈው ዓመት ኮቪድ-19 በመላ ሕይወታችን ላይ ጥላውን አጥልቶብናል። በኒህ አዋኪ ጊዜያትም አያሌ ትውልደ ኢትዮጵያውያን ብርቱ የጦትና መለየት ሥቃይ እንደተሰማቸው አውቃለሁ። በጋራ በመሆንም አንዳችሁ አንዳችሁን በፍቅርና በቸርነት ረድታችኋል፣ ደግፋችኋል። በታላቅ ፈተናና ለውጥ ፊት ጥንካሬያችን እኒህ የወዳጅነትና የቤተሰብ ትስስሮች ናቸው። አውስትራሊያ ውስጥ እንቋጣሽ የሚውለው የጸደይ አዲስ ሕይወት ክስተት በሚጀምርበት ፀሐያማና ብሩህ ቀናት ነው። ብርቱ ተግዳሮት ሁላችንም ላይ ተደቀኖብን ባለበት ወቅት የእንቋጣሽ ክብረ በዓል አዲሱ የጸደይ ወቅት የሚያመጣውን የተስፋ መንፈስ በተመሳሳዩ ይጋራል። ይህ ተስፋም ዳግም በጋራ የምንሰባሰብበትን ጊዜ አማትረን እንድንመለከት ያደርገናል። ምንም እንኳ የእናንተ ክብረ በዓል ዳግም ቢስተጓጉልም አዲሱ ዓመት የሰላምና የአንድነት ዘመን እንደሚሆን ተስፋ አለኝ። መልካም አዲስ ዓመት። የተከበሩ ስኮት ሞሪሰን የምክር ቤት አባል የአውስትሬሊያ ጠቅላይ ሚኒስትር ሴፕቴምበር 2021። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር።